እናመሰግናለን ። ዛሬ የምንመለከተው ክፍል ስለ ብልጥግና አንዳንድ ጠቃሚ እውነቶች በሚል ርዕስ ነው ያዘጋጀሁት። እዚህ ማርቆስ አስር ላይ ጌታ ኢየሱስ ክርስቶስ ከተናገረው ቃል ላይ ነው ከቁጥር 23 ጀምሮ ትዚ ይላቸዋል። ባለፈው ሳምንት ከማርቆስ አስርን ከቁጥር 17 እስከ 22 ያለውን አንድ ነገር የጎደለው ሀብታም ወጣት በሚል ርዕስ ስንነጋገር ነበር። ከዛ የቀጠለን ነገር ነው። ጌታ ኢየሱስ ከቁጥር 23 እስከ 31 የተናገረው እና ያ ሀብታም ወጣት ጌታ ኢየሱስ ክርስቶስን ጥሎ በሄደበት ጊዜ የተሰጠው ኮመንት ምንድን ነው? ለምንድን ነው የሄደው የሚለውን ብጠይቁ ቁጥር 22 ላይ ብዙ ንብረት ነበረውና እያዘነ ሄደ ነው የሚለው እና ይሄ ሰው ሀብት ነበረው፣ ባለጠጋ ነበረ እና ባለጠግነቱን ከጌታ ከኢየሱስ ክርስቶስ ጥሪና ከመንፈስ ቅዱስ ነገር ጋር ከመንግስተ ሰማይ ጋር አወዳድሮ አይ ባለጠግነቴ ይበልጣል ብሎ ጥሎን እንደሄደ ነው የምናየው። ልክ ከዛ በኋላ ነው ጌታ ኢየሱስ እነዚህን የብልጥግናን ነገሮች መናገር የጀመረው እና እኔ አንዳንድ ነገሮች እዚህ መግቢያ ላይ ለማስቀመጥ ሞክሬያለሁ። የሰዎችን ታሪክ በምናጠናበት ጊዜ መሆን ያለበት ነገር ታሪክን ስናጠና፣ ሂስትሪ ስናጠና ማለት ነው በአእምሯችን እውነታዎችን ማጠራቀም ብቻ ሳይሆን ከታሪክ ከነሱ ውስጥ ተግባራዊ እውቀትን መያዛችንን እና ከሱ ከነሱ ተምረን ታሪክን እንዳንደግም አቋም መያዝ እንዳለብን ነው ታሪክ ሁልጊዜ የሚያስተምረን። በእርግጥ ብዙ ጊዜ እንደዚህ ተብሎ ይነገራል። እዚህ መግቢያ ላይ ያልጻፍኩት ነገር ብዙ ሰዎች ታሪክን ያውቃሉ፣ ከታሪክ ግን ተምረው አያውቁም የሚባል ነገር አለ። እውነት ነው ይሄ። ከታሪክ ብዙ ሰዎች አይማሩም እና ያንኑ ስህተት እንደገና እንደገና እንደገና ሲደግሙ ሰዎች ይታያሉ። የመንግስታት ታሪክ ይህንን ያሳየናል። የፖለቲከኞች ታሪክ ይህንን ያሳየናል። የግለሰቦች ታሪክ ይህንን ያሳየናል። እና የብዙ ክስተቶችን የማስታወስ ችሎታችን ወደ በሳል አመለካከትና አስተያየት የማይመራን ከሆነ ማወቃችን ምንም ጠቀሜታ አይኖረውም ማለት ነው። ስለዚህ ብዙ ክስተቶችን እናውቃለን። ከነዚህ ከክስተቶች ውስጥ የትኛው ነው ለእኔ ጠቃሚ፣ እንዴት ባለ መንገድ ነው መሄድ ያለብኝ የሚለውን ነገር መማር አለብን። እኔ አባቴ ድሮ ይናገሩ የነበሩትን ነገሮች አልረሳም በህይወቴ ብዙ ጊዜ እንደዚህ ይሉን ነበር። በሞኛ አህያ ማጥ ሞክር ይሉን ነበር። ምን ማለት ነው? በሞኛ አህያ ማጥ ሞክር ማለት ሰዎች የተሳሳቱበትን መንገድ ደግመ እንዳትሄድ፣ ሰዎች ከተሳሳቱት ተማር ነው። ሰዎች የተሳሳቱትን ነገር አይተን መማር አለብን ማለት ነው። ይሄ ሀብታም ወጣት ያደረገውን ነገር አይተናል። የጎደለ አንድ ነገር አለ ብሎ ጌታ የሱስ ነግሮት፣ የጎደለውን ነገር እንዲያስተካክል ሲነገረው አይ ኖ ኖ ይሄኛው ለኔ ለእኔ ቴስት አይጠቅምም፣ ለእኔ ለኔ ለእኔ ፊቸሪቲ አያዋጣም ብሎ ነው ጥሎት የሄደውና የተጠቀመ አይመስለኝም። የመንግስተ ሰማይን ሕይወት ነው የከሰረው። ጌታ ኢየሱስን ነው ያጣው እና ጌታ ኢየሱስን የሚተካ በዚህ ምድር ላይ ምንም ነገር የለም። እና ከዚህ እውነታ ላይ ታዲያ ትምህርት መውሰድ ከፈለግን ይህ እውነታ በሰዎች ሁሉ ላይ ያለውን አጠቃላይ ተጽዕኖ ማሰብና ያ በሰዎች ላይ ያመጣው ተጽዕኖ በእኛ ላይ እንዳይደርስ አሁን አቋማችንን ጊዜ ሳለ ማስተካከል እንደሚገባን ነው እና ጌታ ኢየሱስ ታዲያ እዚህ ጋር ስለ ብልጥግና አደገኛነት በመንገዳችን ላይ የሚያስቀምጠውን ክፋት እያሳየን ነው ያለው እና እንደዚህ ብሏል። ገና መጀመሪያው ላይ ሲጀምር ቁጥር 24 እና 25 ላይ እንደዚህ አለ። ከ23 ጀምሮ ባነበው ጥሩ ነው። ኢየሱስ ዞር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል አላቸው። ገንዘብ ላላቸው ሰዎች ወደ እግዚአብሔር መንግስት መግባት እንዴት አስጨናቂ ነው። ቀጥሎ ደቀ መዛሙርቱም እነዚህን ቃሎች አደነቁ ይልና፣ ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግስት መግባት አሁንም ደገመው እንዴት ጭንቅ ነው ብሎ ነው የተናገረው። እና በጣም የሚገርም እውነት ነው። ይሄ እውነት ስለ ብልጥግና የሚከተሉትን ነገሮች እንድንረዳ ይረዳናል። አንድ አራት አምስት ነጥቦች እዚህ ለማስቀመጥ ሞክሬአለሁ። ባለጠግነት በአጠቃላይ ለነፍስ የሚያስቀምጣቸው ትልልቅ እንቅፋቶች አሉ እና እነዚህን እንቅፋቶች ነው ዛሬ የምንመለከተው። በነገራችን ላይ አሁን ይህንን እኔ ስናገር ዛሬ ክርስቲያን ባለጠጋ አይሁን የሚል አቋም የለም መጽሐፍ ቅዱስ ላይ አማኝ ባለጠጋ መሆን የለበትም የሚል አስተያየት የለም። አማኞች ባለጠጎች መሆን እንችላለን። ሰርተን አጭበርብረን ሳይሆን ጥረን ግረን እግዚአብሔር በሰጠን ነገር ግን ብልጥግና የሚያመጣውን ጥፋትና የሚያመጣውን ጉዳት አውቀን ብልጥግናችንን በአግባቡ እንድንይዝ ነው ጌታ ኢየሱስ ክርስቶስ እዚህ ቦታ እየተናገረን ያለው እና አንደኛ ታዲያ ብልጥግናን ክፉ የሚያደርጉት ነገሮች መካከል ብልጥግናንና ውጤቱን መውደድ በሰዎች ውስጥ ከእግዚአብሔር ይልቅ መውደድ አይነት ዝንባሌን ስለሚያመጣ ነው። አሁን ጌታ ኢየሱስ የተናገረውን ተመልከቱ። ገንዘብ ላላቸው ወደ መንግሥተ ሰማይ መግባት እንዴት ጭንቅ ይሆናል። ደግሞ በቁጥር 24 ላይ ኢየሱስም በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው ብሎ ነው የተናገረው እና ምክንያቱ ምንድን ነው? ሰዎች ከእግዚአብሔር ይልቅ ከመንግስተ ሰማይ ሐሳብና እውነት ይልቅ ገንዘባቸውን ስለሚያስወድዳቸው ነው። ገንዘብ ራሱ ብልጥግና ራሱን የቻለ ብልጥግናን እንድንወድ የሚያደርግ ነገር አለው። አሁን ራሳችን በታሪክ ውስጥና በራሳችንም ታሪክ ውስጥ ማየት እንችላለን። ብልጥግና ግለሰባዊና ማህበረሰባዊ ጠቀሜታዎች አሉት ራሱን የቻለ ይህንም መካድ አንችልም። ግለሰባዊ ጥቅሞቹን በሁለት ነጥብ፣ ማህበራዊ ጥቅሞቹን በሁለት ነጥብ እዚ ጋ ጠቀስ ጠቀስ ለማድረግ ሞክሪያለሁ። ግለሰባዊ ጥቅሞቹ ምቾት፣ መንደላቀቅ፣ በዓለም ያለውን ነገር ሁሉ በእጅ የመያዝ አይነት ችሎታ ውስጥ ማስገባት እንደዚህ አይነት ነገር ያመጣል ግለሰባዊ ጠቀሜታው። እና የተለየ የእድለኝነት ስሜት ራሳችን እንዲኖረን ራሳችንን ማመስገን እና ከሌሎች ከፍ አድርጎ የማየት ሀሳብ ውስጥ እንድንገባ ብልጥግና ያደርገናል። ይሄ እውነት ነው። በዓለም ላይ የትም ባለጠጋዎችን ብትመለከቱ ይሄ አይነት ስሜትና ይሄ አይነት ሁኔታ አላቸው። በአልጋቸው ብታዩ፣ ወንበሮቻቸው ብታዩ፣ የሚጠቀሙባቸው መኪኖች ብታዩ፣ በብዙ መቶ ሺህ ዶላር የሚገዙ መኪኖች ኖርማሊ ኖርማሊ በጣም ምቾት መንደላቀቅ የመሳሰለ ነገር ውስጥ እንዲገቡ ያደርጋቸዋል። ግለሰባዊ ነገሩ ስለዚህ ብልጥግናን የማይወድ ሰው አይኖርም ማለት ነው። ብልጥግናን እንድንወድ ራሱን የቻለ መሳቢያ መንገድ አለው። ማህበረሰባዊ ገጽታውን ደግሞ ብትመለከቱ በሌሎች ዘንድ ክብርን፣ ተቀባይነትን፣ መደነቅን፣ ሞገስን ያመጣል። ሰዎች ሁሉ ያጨበጭቡላቸዋል። ባለጠጎች ከሆናችሁ ቀይ ቀይ ካርፔት ያነጥፉላቸዋል። ቤታቸው ስትገቡ በቃ በጣም ልዩ አድርገው ነው የሚያዩዋችሁ በብልጥግና ምክንያት ከፍተኛ ተፈላጊነት ሰዎች ያገኛሉ። ለምክር በቃ ለአስተያየት፣ አንተ ባለጠጋ ይሆን እኮ በሆነ ምክንያት መሆን አለበትና እኛ እንዴት አድርገን እንበልጥግ። ድሃን ሰው የማያማክሩ ሰዎች ሁሉ የእናንተን ደጅ ሲያንኳኩ ታያላችሁ። ተፈላጊ ያደርጋል። ስለዚህ ሰዎች ብልጥግናን ለመውደድ ምክንያት አላቸው ልላችሁ ነው። ብልጥግና ራሱን እንድንወደው የማድረግ ውጤት አለው። ግን እንደዚህ ያድርግ እንጂ ብልጥግናን መውደድ የሚያመጣው መንፈሳዊ ውጤት አለ። አሁን እዚህ ጋር ይህንን ጠቆም አድርጌ መያዝ አለብኝ። ባለጠግነት አልተከለከለም ብያቸዋለሁ። ግን ባለጠግነት መንፈሳዊ ውጤትን ያመጣል፣ እሱን ስንወደው ከእግዚአብሔር በላይ ስናደርገው። አሁን ያንን ወጣት በተመለከተ ባለፈው ሳምንት ተናግሬያለሁ። በእሱና በክርስቶስ መካከል ግድግዳ ሆኖ ነው የቆመው ብልጥግና ሀብቱ፣ ንብረቱ እና ስለዚህ ጌታ ኢየሱስን አልፈልግም ብሎ ጀርባውን አዝሮ እንዲመረጭጭ ነው ያደረገው። እና ብልጥግና ልባችንን የመያዝ ኃይል አለው። የመንግሥተ ሰማይን መንገድ የመከልከል ኃይል አለው። ብልጥግና በጌታና በእኛ መካከል መካከል ሆኖ ግድግዳ ሆኖ እግዚአብሔርን እንዳንፈልግ እግዚአብሔርን ብንፈልግ ይሄ ሁሉ የግል ምቾት የመሳሰለው ነገር የሚጠፋብን አስመስሎ በእኛና በእግዚአብሔር ፊት ከፍተኛ የሆነ ግድግዳ ይሆናል። ዓለምን የማስወደድ ኃይል አለው። ለዚህ ነው ጌታችን ኢየሱስ ክርስቶስ ይህንን ሲናገር የሰማው ዮሐንስ በአንደኛ ዮሐንስ መልእክት ላይ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እሱ የሥጋ ምኞት፣ የአይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ብሎ ተናግሯል። እና እውነት ነው። ብልጥግና አልተከለከለም፣ ግን ብልጥግና ራሱን የቻለ ኔጌቲቭ የሆነ መጥፎ ተጽዕኖ በሰው ውስጥ ያመጣል። መንፈሳዊ ነገራችንን ሙጥጥ አድርጎ አውጥቶ፣ እኔ ይህንም ብቻ አይደለም እምለው እዚጋ ያልጻፍኳቸው ብዙ ነገሮች መናገር እችላለሁ ገና ለመበልጠግ የሚያስቡም ሰዎች እንኳን ገና ለመበልጠግ ምንም የሌላቸው ብልጥግና ብልጥግና ብልጥግና የሚል ነገር በልባቸውና በአይምሯቸው ያላቸው ሰዎች ከእግዚአብሔር መንገድ ሲርቁ ታያቸዋላችሁ። ገንዘብን በማንኛውም መንገድ ለማግኘት እጃቸውንና እግራቸውን ለማስነሳት ሲራመዱ ታያቸዋላችሁ እና ብልጥግና መንፈሳዊ ተጽዕኖ አለው በጣም ከባድ የሆነ እና ብልጥግና እዚህ ጋ የመጨረሻው እንደ መጨረሻ አረፍተ ነገር ያስቀመጥኩት የመንግስተ ሰማይን በር የመዝጋት ኃይል አለው። ለዚህ ነው ጌታ ኢየሱስ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ በመርፌ ቀዳዳ ግመል ቢያልፍ ይቀላል አላቸው ብሎ ይናገራል እና በመርፌ ቀዳዳ ግመል ግመል ታቃላችሁ ብዬ አስባለሁ፣ በስዕልም ቢሆን ወይም በፎቶ እና በጣም ትልቅ ግዙፍ ፍጥረት ነው ግመል ከላምና ከበሬ ትንሽ በለጥ ያለ ነው እና አንገቱ ረጅም እግሩ፣ ቅልጥሙ በጣም ረጃጅሞች ናቸው እና ግመል በመርፌ ቀዳዳ ውስጥ መግባት የማይቻል ነገር ነው። ልክ እንደዚህ እንደማይቻል ነው ባለጠጋ የሆነ ሰው ማለት በብልጥግናው ላይ የሚታመን ብልጥግናውን አምላኩ ያደረገ፣ ብልጥግናውን የነገር ሁሉ ምንጭና ምክንያት ያደረገ ሰው መንግስተ ሰማይ እሱ ከሚገባ ይልቅ ግመል በመርፌ ቀዳዳ ሹልክ ቢን ይቀላል ነው ያለው የማይቻል ነገር ነው ግመል በመርፌ ቀዳዳ ለመግባት ግን ይሄ የማይቻለው ነገር ቢቻል ይቀላል ባለጠጋ ሰው መንግሥተ ሰማይ ከሚገባ ይልቅ ምክንያቱ ምንድን ነው ብልጥግና መንግሥተ ሰማይ እንዳንገባ ዘጊ የሆነ በር ነው። እንቅፋት ነው። በጣም አስጨናቂ ነገር ነው። ነፍስን የሚጎዳ ነገር ነው ነው የሚለው እና የመጨረሻ አረፍተ ነገር አለኝ እዚህ ጋር። ይቅርታ ቅድም የመጨረሻ ብያለኝ። ብልጽግና እግዚአብሔርን ከማገልገል ያርቀናል። ትዝ ይላችሁ እንደሆነ በዚሁ በማርቆስ ወንጌል ምዕራፍ አራት ላይ የሆነ ነገር ተናግራለሁ። እሱን በኋላ መጣበታለሁ። ግን እዚህ ጋ የጠቀስኩት ነገር ምንድን ነው? አዎ ማርቆስ አራት ላይ መዝገብህ ባለበት ልብህ ደግሞ በዛ ይሆናል ብሎ ጌታ ኢየሱስ የተናገረውን ቃል ታስታውሳላችሁ። ግን እዚ ጋ እንደገና ማቴዎስ ወንጌል ምዕራፍ ስድስት ላይ ያለ ቃል እንጽፍ ያለውኝ ለሁለት ጌቶች መገዛት የሚቻለው ማንም የለም ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል ብሎ ለእግዚአብሔርና ለገንዘብ መገዛት አትችሉም፣ ብሎ ጌታ ኢየሱስ ክርስቶስ ተናገረ። በነገራችን ላይ ይህንን ክፍል በሬዲዮ ተናግሬ አውቃለሁኝ። እዚህ እና ጌታ ኢየሱስ ክርስቶስ የተናገረው ሁለት ጌቶች ያሉት አንድ አገልጋይ ቢኖር፣ ጌታ ሃ ወይም እና ጌታ ለ ቢኖሩ፣ ለሁለቱ ጌቶች መገዛት አይቻልም። በአንድ ጊዜ የሁለቱ ትዕዛዝ በአንድ ጊዜ የተለያየ ከሆነ የትኛውን ትዕዛዝ ሊከተል ይችላል? እንደዚህ አይነት ሃሳብን ነው የተናገረው እና አንዱን ይወዳል፣ ሌላውን ይተዋል፣ ሌላውን ይጠላል፣ አንዱ ወደ አንዱ ይጠጋል፣ ሌላውን ይርቃል እና አለና ይሄንን ተናገረና፣ ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብም ራሱን የቻለ ጌታ ነው በነፍስ ላይ፣ እግዚአብሔርም ደግሞ ጌታ ነው። ገንዘብ የሚያዘው ነገር ከእግዚአብሔር ከሚያዘው ነገር የተለየ ነው። ስለዚህ ለሁለቱም እኩል መገዛት አትችሉም። በጣም መንፈሳውያን መሆናችሁ የመለየትና ነገሮችን ሚዛናዊ በሆነ መንገድ የመመልከት ኃይል ከሌላችሁ አደገኛ ነው። ገንዘብ እያለ ነው ጌታ ኢየሱስ። እግዚአብሔርን ከማገልገል ያርቃል ገንዘብን ብቻ እንድናገለግል ልባችን ድው የሚለው ለገንዘብ ብቻ እንዲሆን የነፍሳችን ዓላማ አጠቃላይ የሕይወታችን ትልቁ ነገር ገንዘብ ላይ ያተኮረ እንዲሆን ያደርገንና ከእግዚአብሔር የማራቅ ኃይል አለው እና እነዚህ እነዚህ ውጤቶች ስላሉት ብልጥግና ተነቅፏል እዚህ ጋር ሁለተኛ ነጥቤ ብልጥግና የህይወት ትዕቢትን ያስከትላል። ይህም ሌላ እውነት ነው። ስለ ብልጥግና በጣም እውነት ነው። ነካ ነካ አድርጌው ባልፍ ሳይሻል አይቀርም መሰለኝ። ባለጠጋ ሆኖ ትዕቢት የሌለበት ሰው ወይም ትምክህት የሌለበት ሰው አታገኙም በምድር ላይ። ስለዚህ ትዕቢት በአጠቃላይ ከብልጥግና ጋራ የተያያዘ ነገር ነው። ባለጠጋዎች ራሳቸውን ከሌላው ከፍ አድርገው መመልከታቸው ጠቅላላ ህይወታቸው ውስጥ የሚንጸባረቅ ነገር ነው። እና አንዳንድ ነጥቦችን ብነግራችሁ ጥሩ ነው። እኔ በልጅነት የምንሰማውን ነገር እዚህ ክርስትና ህይወት ላይ በጣም ጠቃሚ የሆነ አግኝቸዋለሁ። እና የእንጀራ እናታችን አሁንም በህይወት አሉ። ሁል ጊዜ አልፎ አልፎ አንድ ነገር ይናገሩ ነበር እና አዲስ ባለጠጋን ፍሩ የሚል ነገር ይናገሩ ነበር። አዲስ ባለጠጋ ማለት ፍሩት ነው የሚሉት። ልክ ነው። መፈራት አለበት አዲስ ባለጠጋ፣ ምክንያቱም በትዕቢት በትም ክህት ሌላውን ዝቅ አድርጎ በመመልከት የተሞላ ስለሆነ ሌላውን ለመደፍጠጥ ለማጥፋት የማይመለስም ስለሆነ ነው። አሁን እዚ ጋር እነዚህ ብልጥግና የህይወት ትዕቢትን ማስከተሉ በዓለም ላይ የታወቀ ነገር ነው። ጌታን የማያውቁ ሰዎች፣ ገጠር ውስጥ ያሉ ሰዎች እንኳን የሚያውቁት ነገር ነው። ይሄንን እና የነሱ አመለካከት የነሱ አስተያየት በሁሉ ነገር ላይ ተፈላጊ እንደሆነ አድርገው ይቆጥራሉ ባለጠጋ ሰዎች። ይሄ እውነት ነው። በቃ የነሱ ሐሳብ በሁሉ ዘንድ ተቀባይነት እንዲኖረው ይፈልጋሉ። እነሱ እንደሚሉት ወይም እንደሚያስቡት ሰው ካልሰማቸው ሌላውን እንደ ጠላት ነው የሚቆጥሩት ባለጠጋ ሰዎች። ይሄ እውነት ነው። አንድ ሰው ልክ አይደለም እንዲላቸው ወይም አይደላችሁም ቢላቸው ግልጽ ስህተታቸውን ለመታረም ቢነግራቸው አይፈልጉም። በግልጽም በአደባባይም እንደዛን አይነት ሰው ለማጥቃት እንደሚነሱ የታወቀ ነው እና ብልጽግና የህይወት ትዕቢትን ያስከትላል። ሐዋርያው ቅዱስ ጳውሎስ ለዚህ ነው አንደኛ ጢሞቴዎስ 6:17 ላይ እንደዚህ ብሎ ተናገረ። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው በቤተ ክርስቲያን ውስጥ ጌታን የተቀበሉ ትልልቅ ባለጠጎች ቢሊየነርስ እንደነበሩ ነው የምናስበው በኤፌሶን ከተማ ውስጥ እና ጳውሎስ የሚላቸው ምንድን ነው በአሁኑ ዘመን ባለጠጎች የትዕቢትን ነገር እንዳያስቡ ሌላውን ድሃ ክርስቲያን መካከለኛ ገቢ ያለውን ክርስቲያን ዝቅ አድርገው እንዳያዩ እኛ እኛ እኛ ብቻ ብለው ኢቭን በመልእክት በስብከት በአገልግሎት ላይ ተጽዕኖ እንዳያመጡ ይገርማቸዋል። ይህንን ነገር ኢትዮጵያ ውስጥ እኔ አይቼዋለሁ። ባለጠጎች የሆኑ ሰዎች ቤተ ክርስቲያን ጌታን ተቀብለው ይመጣሉ እና ፓስተሩን ለመጠምዘዝ በገንዘባቸው ጥረት ሁሉ ሲያደርጉ አይቻለሁ እና የነሱ እንዴት ነው ተገዢ እንዲሆን ሀሳባቸውን እንዲያስተነግድ እና አንዳንድ ፓስተሮች በነሱ እጅ ውስጥ ወድቀው ታይተዋል በባለጠጎች እጅ ውስጥ እና በጣም አሰቃቂ ኪሳራ ውስጥና መንፈሳዊ ዝቅጠት ውስጥ ገብተዋል። እና ለዚህ ነው ጳውሎስ ጢሞቴዎስና ይሄ አዲሱን ወጣት ፓስተር ባለጠጎች የሆኑት የትቢትን ነገር እንዳያስቡ እኛ ሁላችንም ደስ እንዲለን ሁሉን አትርፎ በሚሰጠን የባለጠጎች ሁሉ ባለጠጋ በሆነው በሕያው እግዚአብሔር እንጂ በሚያልፈው ባለጠግነት ተስፋ እንዳያደርጉ እዘዛቸው። ትዕቢተኞች እንዳይሆኑ ትዕቢትን ያስከትላልና፣ ትዕቢት ግን መጥፎ ነገር ነው። በማንኛውም ነገር ቢመጣ በህይወታችን ትዕቢት ልክ እንደ ሰይጣን ነው የሚያደርገን። ሰይጣን በትዕቢቱ ነው ከመንግስተ ሰማይ የተጣለው የእግዚአብሔር ቃል እንደሚለው፣ እና ትዕቢተኞችን ሁል ጊዜ እግዚአብሔር ይቃወማል። አሁን አንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። በተለይ ለወጣቶች ነው። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ታያላችሁ እግዚአብሔር የሚባለው አምላክ ትዕቢታችን በገንዘብም ይሁን በመልክም ይሁን በምንም ይሁን በምንም ይሁን በዘርም ይሁን ትዕቢተኞች ከሆንን እግዚአብሔር የመጀመሪያ በሰው ህይወት ውስጥ የሚቃወመው ነገር ትዕቢትን ነው። ትዕቢት አጥፊ ነው፣ አዋራጅ ነው፣ መንግስተ ሰማይን በር የሚዘጋ ነገር ነው። እውነተኛ ክርስቲያን ግን እንደ ጌታ እንደ ኢየሱስ ክርስቶስ ትሁት ነው። ጌታ ኢየሱስ ክርስቶስ ምናለ፣ እኔ ትሁት በልቤም የዋህ ነኝና እናንተ ወደ እኔ መጥታችሁ የኔን ትህትናና የኔን የዋህነት ከወሰዳችሁ ለነፍሳችሁ ምን ታገኛላችሁ? እረፍት ታገኛላችሁ፣ እረፍት ይሆንላችኋል ብሎ ነው ጌታ የተናገረው። ማለት ትዕቢት ለነፍስ እንኳን እረፍት የማይሰጥ ነገር ነው። ስለዚህ ብልጥግና የህይወት ትዕቢትን የሚያስከትል አደገኛ ነገር ነው። ሶስተኛው የምናገረው ነገር ብልጥግና ነፍስን ያበላሻል። አሁን ተመልከቱ እዚህ ሐሳብ ላይ የምናገረው ነገር ብልጥግና ልብንና ነፍስን ያበላሻል። ምክንያቱም ብልጥግና ራሱን የቻለ ወደ ሐሳቤ ምንድን ነው ኮራፕት ያደርጋል የሚል ሐሳብ ነው ያለኝ። ነፍሳችንን ኮራፕሽን ውስጥ ይከታታል ያበላሻታል። ግልጽ የሆነ ሀፍረተቢስ ኃጢአተኝነትን እንድንለማመድ የሚያጋልጥ ኃይል አለው ብልጥግና። ብታምኑም ባታምኑም በዓለም ላይ እጅግ በጣም ከመን በማን ለመናገር የሚያጸይፉ ኃጢአቶች የተፈጸሙት በባለጠጋዎች ነው። ባለጠጋዎች ኃጢአትን ለመስራት ድፍረት አላቸው። ሁሉንም አይነት ኃጢአት ለመለማመድ ፈቃድ ያላቸው እንደሆኑ አድርገው ራሳቸውን ቆጥረዋል። ባለጸጋዎች ቤተ መንግስት ውስጥ የተደረጉ ኃጢአቶች፣ ወንጀሎች ማንም ሰው ባንደበቱ ሊጠቅሳቸው የማይችል አይነቶች ናቸው። ሀብታሞች ቤቶች ውስጥ የሚሰሩ ኃጢአቶች አሁንም እንኳን ቢሆን በተፈጥሮ ክፉ የሆነው ዝንባሌያችን ሀብታም ከሆንን በኋላ ሁሉን ኃጢአት እንድንሰራ ልባችንን ያነቃቀዋል። ዝንባሌያችንን እንድንከተል ያደርገናል። ልዩ የሆነ የወንጀል ሱስ ውስጥ ያስገባናል። በዓለም ላይ አሁንም ደግሜ ልበለው ከፍተኛ ወንጀሎች የሚፈጸሙት ከብልጥግና ጋር በተያያዘ መንገድ ነው። ለዚህ ነው ብልጥግና ለክርስቲያኖች አልተከለከለም። ግን ባለጸጎች ከሆንን እግዚአብሔርን በሚያከብር መንገድ ብልጥግናችንን ለእግዚአብሔር ክብር፣ ለእኛ ጥቅም፣ ለሌሎችም ሰዎች መሰናክል እንዳይሆን፣ ወንጀል እንዳይሰራበት እንድንጠቀምበት ነው ጌታ ኢየሱስ ክርስቶስ የሚናገረው። የበለጠ ባለጠጋ ለመሆን ሰዎች ድረጊስቶች ሲሆኑ አይተናል። የበለጠ ባለጠጋ ለመሆን ማጭበርበር ውስጥ ሲገቡ አይተናል። ሰዎች የበለጠ ባለጠጋ ለመሆን ነፍሰ ገዳዮች ሲሆኑ፣ ከብልጥግና ጋር የተያዙ ነገሮች ናቸው። ኢትዮጵያ ውስጥ አንድ ጊዜ አንዲት አሜሪካ ብዙ ዓመት የኖረች ሴት እንደሄደችና ዘመዶቿ ጋር እንዳረፈች ተሰምቶ ይታወቃል። እና ኢትዮጵያ ዘመዶቿ ጋር እንዳረፈች ብዙ ገንዘብ አላት ብለው አስበው ዘመዶቿ የሰጠቻቸውን ገንዘብ አልጠቅም ብሏቸው ሴትዮዋን አርደው ገንዘቧን ወርሰዋል። ባለጠጋ ለመሆን የሚደረጉ ነገሮች በቀጥታ ወንጀል ውስጥ ሲከቱ ነው የምንመለከተው። ኢትዮጵያ ውስጥ ብዙ ወጣቶች ድረጊስቶች የሆኑት ለምን እንደሆነ ታውቃላችሁ? በአቋራጭ ሀብታም ለመሆን ትምህርት ተምሮ 12 ዓመት ከዛ ዩኒቨርሲቲ ገብቶ ሀብታም ለመሆን በጣም ረጅም ዘመን ነው። ስለዚህ ዘ ሾርተስት ከት ምንድን ነው? ድረግ ውስጥ መግባት ነው። በዓለም ላይ ድረጊስቶች ናቸው በጣም ሀብታሞች። እና ግን ኑሯቸው እንደ አይጥ ነው በምድር ውስጥ እየተሽለኮለኩ ነው የሚኖሩት። ሰላም የላቸውም፣ ረፍት የላቸውም። መንግስት ይፈልጋቸዋል፣ ማህበረሰቡ ሁሉ። ምክንያቱም የሰውን ሕይወት በማጥፋት ነው ብልጥግና ያገኙት። እና ብልጥግና ነፍስን የማበላሸት ወደዛ የመሄድ ሃይል አለው። በዓለም ውስጥ እጅግ በጣም ጨካኝ የሆኑ ኃጢአቶች በባለጠጎች ተፈጽመዋል። ባለጠጎች ሰዎችን ለብልጥግና ሲሉ ገለዋል፣ ልጆቻቸውን ሳይቀር ሰውተዋል። ባለጠጋ ለመሆን ሰይጣንን አምልከዋል። ኢትዮጵያ ውስጥ ኢትዮጵያ ውስጥ ደብረ ብርሃን በጣም የታወቀ ከበርቴ ነጋዴ እንደነበረ ይታወቃል። በልጆቹ ላይ ድግምት አስደግሞ ልጆቹ ሞሮን ሆኖ አይምሯቸው ተበላሽቶ፣ እሱ ግን ባለጠጋ ነው። እንደዚህ አይነት እንደዚህ አይነት ነገሮች ሁሉ በብልጥግና ተሰምቷል። ሰይጣንን አምልከዋል። ራሳቸውን፣ ነፍሳቸውን፣ አካላቸውን ሰጥተዋል። እኛ ጌዶ የሚባል ሀገር ነበር። ጌዶ ውስጥ አንድ በጣም የናጠጠች ሀብታም ሴት ነበረች። በሀብቱን ከሰይጣን እንድታገኝ ያደረገችው በመጨረሻ ሰውነቷ እንደሆነ ነገር ፍርክርክ ብሎ ወድቆ እንዲሞት ተስማምታ ነው። ሰውነቷ በሙሉ ቡጭቅጭቅ እያለ ተልታ በስብሳ የሞተችው በሕይወት እያለ ብልጥግና እንደዚህ አይነት ኮራፕሽን ውስጥ ይከታል። ኖርማል በሆነ መንገድ የሚመጣ ብልጥግና መጽሐፍ ቅዱስ ላይ አልተከለከለም። ሰዎች በሌሊት በሰዎች ቤት በሰዎች ደጅ በሱቅ ፊት ሲንከባለሉ ራቆታቸውን ታይተዋል። ብልጥግናን ለማግኘት እንግዲህ አሁን የምነግራችሁ ነገር ምንድን ነው? ብልጥግና ክፉ ነው ተብሎ ለክርስቲያን የተከለከለ ነገር አይደለም። እኛ ባለጠጎች መሆን እንችላለን፣ ግን ብልጥግና ጌታን በማያውቁ ዘንድ ጌታን ማውቀው ብልጥግናን እንደ አምላክ ባደረጉ ዘንድ ከፍተኛ ነፍስ የማበላሸት የመንግስተ ሰማይን ህይወት የመዝጋት እኛን ጨካኞችና አመፀኞች የማድረግ ኃይል አለው። ብልጥግና ባለፈው አምስት ስድስት ዓመት ውስጥ እዚህ አፍሪካ አንድ አገር ውስጥ አንድ የመፈንቅለ መንግስት ጥረት ተደርጎ ነበር እና የዛ የመፈንቅለ መንግስት ጥረት ውስጥ ከተሳተፉ ባለጠጋዎች ሰዎች መካከል አሜሪካውያንና እንግሊዛውያን ሀብታሞች ነበሩበት እና የሀገሪቱን ስም ረሳሁት እና የእንግሊዟ ጠቅላይ ሚኒስትር በጣም ፌመስ ዘ አይረን ሌዲ የምትባለው ማርጋሬት ታቸር ልጇ በዛ መፈንቅለ መንግስት ለመሳተፍ በብዙ ቢሊየን ሚሊየን ብር የተደረገ እንቅስቃሴ ነበር። አፍሪካ ውስጥ መፈንቅለ መንግስት ለማድረግ ለምንድ ነው? እዛ እዛ ፓርቲኩላር ሀገር ውስጥ እጅግ በጣም አስደናቂ የሆነ ዳይመንድ አለ እና ወርቅ አለ። ያንን ለመቀራመት በሚያስችል መንገድ እዛ መፈንቅ ለመንግስት ውስጥ እጅግ በጣም በረቀቀ ሰይጣናዊ መንገድ ሲሳተፉ ጥጅ ከፍንጅ ተይዘው ለፍርድ ቤት ሲቀርቡ አይቻሉ ብልጥግና ሰዎችን እንዲህ ነገር ውስጥ ሲከታቸው ታይቷል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ይህንን ትራክት ጽፍበታለሁ ብዬ ብዙ ጊዜ አስባለሁ። እንደዚህ የሚል ቃል ተጽፎ ታገኛላችሁ። እንደዚህ ይላል፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። እኔ ልጽፍ ያሰብኩት ትራክት ምንድ ነው? ራሳቸውን የሚወጉት በሚል ርዕስ ነው። ገንዘብን መውደድ የክፋት ሁሉ ስር ነው እና አንዳንዶች ይህንን ሲመኙ ከእምነት ተሳስተው፣ ይሄ የአማርኛው ትርጉም በኦርቶዶክሶች አካያጅነት ስለተተረጎመ እምነት የሚለውን ሃይማኖት ብለው ነው የተረጎሙት ብዙ ቦታ ላይ እና ከእምነት ተሳስተው በብዙ ስቃይ ማንን ነው የወጉት? ራሳቸውን ነው የወጉት። ራሳቸውን በስቃይ ነው የወጉት። ስቃይ የሚባል መሳሪያ ራሳችንን የምንወጋበት አይነት፣ ልክ እንደዚህ ነው። የገንዘብ መውደድ ነው መጽሐፍ ቅዱስ እያለ የሚናገረው። አዎ በብልጥግና ነፍስን ያበላሻል። መንፈሳዊ እድገትን ደግሞ ያቃውሳል። ባለፈው የዘሪው ምሳሌ ስንመለከት ማርቆስ ወንጌል ምዕራፍ 4 ከ18 እስከ 19 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ በሾህ መካከል የተዘሩት ሌሎቹ ናቸው ቃሉን የሰሙት እነዚህ ናቸው ብሎ ቃሉን ሰምተው የዚህ ዓለም ሐሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናል። አያችሁ። የብልጥግና ማታለል የዚህ ዓለም ሐሳብ፣ የእግዚአብሔር ቃል በልባችን እንዳያድግና ፍሬያማ እንዳይሆን በእግዚአብሔር ቃል የበለጸግን መንፈሳዊ ሕይወታችን ያማረ እግዚአብሔርን በገንዘባችን የምናከብር እንዳንሆን ቃሉን የማነቅ ኃይል አለው። መንፈሳዊ እድገትን ያቃውሳል ማለት ነፍስን ኮራፕት ያደርጋል ማለት ነው። እንዳውም ጌታ ኢየሱስ ያለው እውነተኛ ማታለል ነው ባለጠግነት ማታለል ነው። አታላይ ነው። አጭበርባሪ ነው። አሳሳች ነው። ወደ ጥፋት የሚረዳ ነው። አጥፊ ነው የሚለውን ሀሳብ ነው የሚናገረው እና እውነተኛ ክርስቲያን ሀብታም ቢሆን ለሀብትም ለጌታም የሚሰጠው ስፍራ ሚዛናዊ ይሆናል። በሀብቱ ማጭበርበሮችን አይፈጽምም። በሀብቱ ነፍስ ግድያዎችን አይፈጽምም። በሀብቱ ሰይጣን የሚደሰትበትን ነገር አያደርግም። ለሀብቱም ለጌታም ሚዛናዊ ስፍራ ይኖረዋል። ሰጪውን እግዚአብሔርን ያከብራል። ለሰጪው ክብር ደግሞ ሀብቱን ይጠቀምበታል። እንደዚህ እንደዚህ አይነት ነገሮችን ነው ጌታ ኢየሱስ እንድናይ ከዚህ ክፍል እንድንመለከት የፈለግኩትና በጣም ጠቃሚ መርሆ ነው። አራተኛው ብልጥግና የማሳመን ኃይል አለው የሚል ነጥብ ነው። እዚህ ጋር የምናገርበት ሀሳብ የተመሰረተው ጌታ ኢየሱስ ቁጥር 24 ላይ በተናገረው ነው። ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመን ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው። ብልጥግና እኔን እመነኝ፣ በእኔ ላይ እምነትን በእኔ ላይ ጣል የሚል አይነት ኃይል አለው እና ሰዎች በገንዘባቸው እንዲታመኑ ያደርጋል። ብልጥግና በእምነታችንን በሱ ላይ እንድናደርግ የማድረግ ኃይል አለው። በጣም ያሳዝናል። በክርስቲያንም ሰርክል ውስጥ ብልጥግና እንደ ትልቅ ነገር እንደ በረከት ኦፍኮርስ እግዚአብሔር ካበለጠገን በረከት ነው እና ብልጥግናን ብቻ እንድንፈልግ ለዛውም ሳንሰራ በማጭበርበር መንገድ እንድንፈልግና እምነታችንን ከእግዚአብሔር ወደ ብልጥግና ላይ እንድናዞር ሰዎች ሲናገሩ ተሰምቶ ይታወቃል። ሰዎች በብልጥግናቸውን የዚህ ዓለምና የሚመጣው ዓለም መታመኛ መሰረቶች እንዲያደርጓቸው ብልጥግና አይናቸውን የማሳወር ኃይል አሉ። ተመልከቱ፣ ያን አንድ ነገር ጎደለህ የተባለውን ወጣት፣ ባለፈው ሳምንት ያየነው ወጣት ወደ ጌታ ኢየሱስ መጣ፣ ተንበረከከ፣ አመለከው። ጌታ ሆይ ምንድን ነው የሚጎለኝ መንግሥተ ሰማይ ለመግባት ብሎ ተናገረ። የሚጎል ይሄ ነው ያለህን ሽጥና ለድሆች ስጥ ብሎ ሲናገረው ብልጥግናው የሚመጣውም ዓለም የአሁኑም ዓለም መታመኛ መሰረት እንዲያደርገው ስላደረገው ይህንን ጥያቄ ጥሎ ነው መሄድ ያስፈለገው። አዎ ለሰዎች የደስታቸው መሰረት ሊያደርጓቸው ይፈልጋሉ። ባለጠጋዎች ከጉዳት ውጪ እንደሆኑ አድርገው ራሳቸውን ያስባሉ። ማንም አይነካንም ብልጥግናችን ይጠብቀናል። ባለጠጋዎች ስንሆን በልምምድም በስሜትም፣ በዛ ላይ ለመታመን ጥረት ነው የምናደርገው እና ባለጠጋዎች ስንሆን ጌታ የማያስፈልገን ይመስለናል። እምነትም የማያስፈልገን፣ እግዚአብሔርም የማያስፈልገን ለእኛ ወንድማችንም እህታችንም፣ ዘመዳችንም፣ አምላካችንም፣ መጠጊያችንም፣ መጠበቂያችንም ሁለ ነገራችን ብልጥግናችን ነው ብለን እንድናስብ ያደርጋል እና በጣም አደገኛ ተጽዕኖ አለው። እኔ እዚህ ጋ የአንድ ሰውየን ሕይወት እንደ ምሳሌ አቅርቤያለሁ። ብልጥግና ያ ሉቃስ ወንጌል ላይ የተጠቀሰውን ሀብታም አይነት ሀሳብ እንድናስብ ያደርገናል። ብዙ ሰዎች እንደዚህ ያስባሉ። ሉቃስ ወንጌል ምዕራፍ 12 ላይ ነው። ሀሳቡን ከማንበብ ይልቅ ጠቅለል አድርጌ ልግለጥላችሁ። አንድ ሰው እርሻው በጣም አፈራችለት እና ሰብሉን ሲሰበስብ ጎተራ አልበቅ አለው። ስለዚህ ጎተራዎች አፍርሼ ሌላ ጎተራ ሰራና ለነፍሴ ምንላት አለው አለ አንቺ ነፍሴ ብይ፣ ጠጪ፣ ለብዙ ዘመን የሚቀር በረከት አለሽ እና ደስ ይበልሽ፣ በቃ ይህ ሁሉ ምርት ያንቺ ነው ብሎ አላት እና ያን ጊዜ እግዚአብሔር ተገልጦ፣ አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጋሉ፣ ይሄ የሰበሰብከው ለማን ይሆናል ብሎ ተናገረው ይልና፣ ለራሱ ገንዘብ የሚያከማች በእግዚአብሔርም ዘንድ ባለጠጋ ያልሆነ እንዲህ ነው። በራሱ ዘንድ ብቻ ነው ባለጠጋ የሆነው። እና ነፍሱና መንፈሱ ጠቅላላ ህይወቱ፣ ጠቅላላ ዘመኑ የወደፊቱ ሁሉ በዚህ በጎተራው ላይ ባለው ንብረት ላይ እንዲታመን ነው ያደረገው። ጌታ ኢየሱስ ምንድን ነው ያለው? ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ሰው። እኛ የምንመከረው ምንድን ነው? በምድርም በእግዚአብሔርም ዘንድ ባለጠጋዎች ሆነን በሁለቱም ሚዛን እግዚአብሔርን እያገለገልንና እያከበርን እንድንኖር ነው እና በአንድ ባለጠጋ በመንግስተ ሰማይ ባለጠጋ እንደሚሆን ሊያስብ ይችላል። ይሄ የአልአዛርም ታሪክ እና የሀብታሙ ታሪክ እንደዛ ነው። ወደዛ አልገባም። አሁን ወደሚቀጥለው ነጥቤ ልምጣ። ብልጥግና እግዚአብሔርን ያስክዳል። ትክክለኛ እግዚአብሔራዊ ያልሆነ ብልጥግና ውስጥ ያሉ ሰዎች እግዚአብሔር በሚፈልገው መንገድ ለመሄድ ሳይሆን ራሳቸው በፈለጉት መንገድ የብልጥግናቸውን እንደ አምላካቸው አድርገው አምላካቸውን ሲከተሉ የብልጥግና ተከታዮች ሲሆኑ የብልጥግና አማኞች ሲሆኑ እግዚአብሔርን እየካዱ እየካዱ ከእግዚአብሔር እየራቁ ነው እየሄዱ የሚኖሩት እና ይህንን ስናስብ ያ ሀብታም ወጣት ዝንባሌው ግምቱ ማህበረሰባዊ ማህበረሰባዊ ከበሬታ ሁሉ እንደ ትልቅ ነገር የሚቆጥረው እንዲሆን አስደረጎት እግዚአብሔርን እንዳስካደው ከጌታ ከኢየሱስ እንዳስኮበለለው እናያለን እና ስለዚህ ልናስብባቸው የሚገቡ ነገሮች አሉ እና ልናስብባቸው የሚገቡ ነገሮች እውነተኛ እምነት በዓለም ውስጥ በጣም ጥቂት እንደሆነ እንድታስቡ እፈልጋለሁ። እውነተኛ እምነት እውነተኛ እምነት በጣም ጥቂት ነው፣ ምክንያቱም ብዙ ሰዎች የሚታመኑበት በጣም ብዙ ነገር አላቸው፣ በተለይ ብልጥግናቸው ላይ። ሁለተኛ አማኞች ባለጠጎች እንዳይሆኑ አልተከለከሉም። የተከለከለው ብልጥግና እንዳይወስዳቸው ልባቸውን ከጌታ እንዳያርቀው፣ በትዕቢትና በገንዘብ ፍቅር እራሳቸውን እንዲወጉ እንዳያሰቃዩ ነው የተከለከለው። ብልጥግና ጌታ በሰጠን መንገድ ለጌታ ክብር እንድንጠቀምበት እኛንና እምነታችንን እንዳይለውጠው እንድናደርግ እግዚአብሔር አምላካችን ይፈልጋል። በኑሯችን ጌታ በሰጠን ኑሮ ጌታን ልናመሰግን ጌታን ልናከብር በእውነት ይገባናል። እግዚአብሔር ባለጠጎች ካደረገን እና ደግሞም ቢያደርገን ይህንን እንድናስብ እግዚአብሔር አምላካችን ይፈልጋል። ለመጨረሻ የምናገርበት ሀሳብ ክርስቲያን ባለጠጎችና እምነታቸው በሚል ነጥብ እና ወዲያው ወደ ማጠቃለያ እመጣለሁ ክርስትና አሁን እንግዲህ ብልጥግና በጌታ በኢየሱስ ክርስቶስ ሲነቀፍ እኔም እንደምታዩት ስነቅፈው የጌታን ሐሳብ እያጎላው ስናገር ክርስትና የድህነት እምነት እንደሆነ ልናስብ እንችል ይሆናል። ግን አይደለም፣ ክርስትና የድህነት እምነት አይደለም። ክርስቲያን ባለጠጎች ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። በመካከላችንም ባለጠጎች ሊነሱ ይችላሉ። እምነታቸውን ግን ክርስቲያኖች በብልጥግናቸው ላይ ሲያደርጉ አልታዩም። እውነተኛ አማኞች ጌታን ከብልጥግናቸው በላይ ያዩ የነበሩ የብሉ ኪዳን አማኞች አሉ። ከስልጣናቸውም ከብልጥግናቸውም በላይ ለምሳሌ ዳዊትን መጥቀስ እንችላለን። አንደኛ ዜና እና አንደኛ ዜና በተለይ ምዕራፍ 29 ብታነቡ ዳዊት ከነበረው ከወርቁ እጅግ በጣም የማይቆጠር ወርቅ አውጥቶ ለእግዚአብሔር ቤት ስራ እንደሰጠ መጽሐፍ ቅዱስ ይናገራል። ዳዊት በጣም ሀብታም ነበረ። ግን ከሀብታሙ ከሀብቱ በላይ ማንን ይመለከት ነበር? እግዚአብሔርን ይመለከት ነበር። እግዚአብሔር ነው የሰጠኝ፣ እግዚአብሔር ነው ያበለጸገኝ። ስለዚህ በዚህ በብልጽግናዬ ላይ አልታመንም። ግን በማን ላይ ነው የምታመነው? በሰጪ ላይ ነው የምታመነው ብሎ እንዲቆም እግዚአብሔር አስችሎት ነበር። አብርሃምን ተመልከቱ። በጣም ሀብታም እንደነበረ ነው መጽሐፍ ቅዱሳችን የሚናገረው በከብት ሀብታም ከሎጥ ጋራ አንድ ጊዜ ኦሪት ዘጽአት ኦሪት ዘፍጥረት ምዕራፍ 13 ላይ ሎጥ በጣም ብዙ ከብቶች አብርሃም ብዙ ከብቶች ነበሩት። ሎጥ ንብረቱንና ሀብቱን ይዞ ወደ ሰዶም ሲሄድ፣ አብርሃም ግን ወደ ደረቁ ምድር እንደሄደ የሰጠኝን እግዚአብሔርን አከብራለሁ ብሎ በእግዚአብሔር ሲቆም ታዩታላችሁ። ይስሐቅ ኢዮብ በብሉይ ኪዳን ውስጥ በየዕለቱ ማለዳ እየተነሳ ልጆቼ እግዚአብሔርን በድለው ይሆን? እግዚአብሔር ወይ እንዳይበድሉ እያለ ይጸልይ የነበረ ከሀብቱ ይልቅ እግዚአብሔርን ያከብር እንደነበረ የነበረ ሰው ነበር። በአዲስ ኪዳንም በጣም ብዙ ሀብታሞች ነበሩ። ሀብታም ሴቶች፣ ሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስን ያገለግሉት እንደነበር በሀብታቸው ተጠቅሷል። ሀብታም ሴቶች እነ ጳውሎስን በሀብታቸው ያገለግሉ እንደነበረ፣ ሊዲያ ባለፈው ስናገር ሰምታችሁኛል። ባለፈው ዓመት አካባቢ ጌታ ልቧን ከፈተላት። ግን በጣም የናጠጠች ሀብታም ነበረች። ጌታን አመነች፣ ተጠመቀች፣ ወዲያው በሀብቷ ጌታን ማገልገል ጀመረች። ሀብት አይኑራት አልተባለም። በሀብቷ እየቀጠለ ነው፣ እያደገ ነው፣ ግን ከሀብቷ በላይ ጌታን አድርጋ ነበር እና እንደዚህ እንደዚህ አይነት ነገር እንድናስብ እግዚአብሔር አምላካችን ይፈልጋል። ብልጥግና አልተከለከለም። ግን ብልጥግናችንን ሚዛናዊ በሆነ መንገድ ከሰጪው በላይ እንዳናከብር፣ ከሰጪው በላይ እንዳንታመንበት እግዚአብሔር አምላካችን እንደሚፈልግ እንድናስብ ነው። እንደዛ አይነት ሀሳብ እንዲኖረን እግዚአብሔር ካደረገ በእርግጥ በብልጥግና እንደሚባርከን አምናለሁ። ግን እዚህኛው መጨረሻው ጥያቄ ሀሳቤ ላይ የደቀ መዛሙርቱ ጥያቄና የጌታ መልስ አለበት እና አንደኛውን ጥያቄና ሁለተኛውን ጥያቄ አብራርቼው ወደ ማጠቃለያ ነጥቤ እመጣለሁኝ። ደቀ መዛሙርቱ ይህንን ነገር ጌታ ኢየሱስ ክርስቶስ ሲናገር በጣም ነው የተገረሙት። ቁጥር 26ን ተመልከቱ። ከዛ እነሱም ያለ መጠን ተገረሙና እርስ በርሳቸው እንዲያ እንግዲያስ ማን ሊድን ይችላል ተባባሉ። አሁን ባለጠጋ መንግስተ ሰማይ ከሚገባ ይልቅ በመርፌ ቀዳዳ ግመል ቢያልፍ ይቀላል፣ እና ለባለጠጋ ገንዘብ፣ በገንዘብ ለሚታመኑ መንግስተ ሰማይ መግባት ጭንቅ ነው። እንዴት ጭንቅ ነው? ባለጠጋ መንግስተ ሰማይ ለመግባት እንዲችል የሚለውን ነገር ደጋግሞ ሲናገር ደቀ መዛሙርቱ ጥያቄ የፈጠረባቸው እና ምን አሉ? እንግዲያስ ማን ሊድን ይችላል ደህንነት የሚባለው ነገር እንዴት ይቻላል ብለው ተናገሩ እና ጌታ ኢየሱስ ክርስቶስ የመለሰችላቸው መልስ በጣም አስደናቂ ነው። ምንድን ያላቸው ይሄ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም። በእግዚአብሔር ዘንድ ሁሉ ይቻላል። ግመልም በመርፌ ቀዳዳ ማሾለክ እግዚአብሔር ግን ይችላል። እግዚአብሔር ግመልም በመርፌ ቀዳዳ ማሾለክ ይችላል። እግዚአብሔር ሀብታሞችንም ለማዳን ባለጠጎችንም ለማዳን ይችላል ይችላል። እግዚአብሔር ልባቸውን ነክቶ የታመኑበት በሀብት ላይ መሆኑን አምላካቸው ያደረጉት ሀብታቸው መሆኑን አሳይቷቸው ያ ትክክል እንዳልሆነ ሲገባቸው ንስሐ ገብተው ከተመለሱ የደህንነትን ኃይል ማግኘት ይችላሉ። ይህንን ደግሞ ማድረግ የሚችል ማን ነው? ጌታ መንፈስ ቅዱስ ነው። እግዚአብሔር ይመስገን። እና የጌታ መልስ ደህንነት በጌታ ኃይል እና በጌታ ጸጋ ነው። ስለዚህ ጌታ ሀብታሞችንም ሊያድናቸው ይችላል ነው። ሁለተኛ ሁለተኛው ጥያቄ ቁጥር 28 ላይ ነው። ጴጥሮስ ይህንን ጌታ የሱስ ከመለሰ በኋላ ምን ብሎ ጠየቀው? እኛ ሁሉን ነገር ትተን ተከተልንህ ይለው ጀመር ይላል። በጣም እየቀጠለ እንደተናገረ ነው ሀሳቡ የሚናገረው፣ እኛ እኮ ሁሉን ትተን ተከተልንህ፣ ሁሉን ትተን ተከተልንህ፣ ሁሉን ትተን ተከተልንህ፣ እኛ አሁን ምንም የለንም፣ ምንድን ነው የሚያጋጥመን ነገር የሚል አይነት ጥያቄ ነው ጴጥሮስ የጠየቀው። ጌታ ኢየሱስ ቁጥር 29 ላይ እንዲህ ብሎ መለሰ። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ እነዚህን ነገሮች ሁሉ ትቶ እኔን የተከተለ አለና፣ አሁን በዚህ ዘመን ከስደት ጋር ስደት፣ ተቃውሞ፣ አመፅ በክርስቲያኖች ላይ የተካሄደ በዚህ ዘመን ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችን፣ እርሻንም መቶ እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም። እዚህ ምድር ላይ አለ ጌታ ኢየሱስ። መቶ በመቶ የሚጎላችሁ ነገር የለም። እናንተ አማኞች ከሆናችሁ፣ ሌላውን ነገር ትታችሁ እኔን የተከተላችሁ ከሆነ ይሄ መንግስተ ሰማይን የሚከለክልባችሁን ነገር ከናቃችሁ፣ በእውነት ንስሐ ገብታችሁን የመከተል ከጀመራችሁ፣ አንዳችም አይጎልባችሁም። ከባለጠጎች በምንም አታንሱም። የሚያስፈልጋችሁን ነገር ሁሉ አታጡም። እዚህ ምድር ላይ መቶ እጥፍ ይሆንላችኋል። በምትበሉት፣ በምትጠጡት፣ በምትለብሱት፣ በምታደርጉት፣ በምትንቀሳቀሱበት ነገር ሁሉ ላይ እርካታና ሰላም ይኖራችኋል። ገንዘብ የማይገዛው ነገር በእናንተ ሕይወት ውስጥ ይፈጸማል። ይህንን ነው ጌታ ኢየሱስ ክርስቶስ ያለው። በዚህ ነው ደቀ መዛሙርቱ ያለፉት እና ደግሞ ባለጠጎች ሊያገኙት የማይችሉት መንግስተ ሰማይ ታገኛላችሁ። መንግስተ ሰማይ ደግሞ ይጠብቃችኋል። በመንግስተ ሰማይ ምን ይጠብቃችኋል? ልዩ ክብር፣ ልዩ ብልጥግና፣ በምድር ላይ የማይተመን የማይገመት ትክክለኛ ብልጥግና መንግስተ ሰማይ ውስጥ ይኖራችኋል። አዎ፣ ስለ መንግስተ ሰማይ አንዳንድ ሰዎች ሲናገሩ የምንረግጠው መሬት ራሱ ወርቅና አልማዝ ነው። እግዚአብሔር ይመስገን። እዛ እግዚአብሔር ከኛ ጋር ነው የሚሆነው። የባለጠጎች ሁሉ ባለጠጋ እግዚአብሔር ምንም የሚጎለው ቆሻሻ የሚባል ነገር የማይኖርበት መንግስት ውስጥ ነው የምንገባው። አመፅ፣ መገዳደል፣ ሌብነት፣ ማጭበርበር፣ ለመበላለጥ መሯሯጥ አይነት ነገር የሌለበት ቦታ ነው የምንገባው። ያ ውስጥ ትገባላችሁ። እዚህ ምድር ደግሞ የሚጎላችሁ ነገር አይኖርም። ይህንን ነው ጌታ ኢየሱስ የተናገረው። እና ስለዚህ ስለ ብልጥግና የሚኖረንን አመለካከት ልክ እንደ እግዚአብሔር ቃል እንድናደርገው እግዚአብሔር አምላካችን ይፈልጋል። በዚህ ዘመን ብዙ ሰዎች ምናልባት ሲነገር ሰምታቸዋል። የብልጥግና ወንጌል የሚባል ራሱን የቻለ የክርስትና ቡድን አለ። ይሄ ፕሮስፐሪቲ ጎስፕል የሚባል እና በቤተ ክርስቲያን ስትሄዱ ፓስተሮች መጀመሪያ የሚያደርጉት ነገር እግዚአብሔር እንዲባረካችሁ ገንዘብ ስጡ የሚል ኢንቨሎፕ ነው የሚያሽከረክሩላችሁ። እግዚአብሔር ዛሬ ሊባረካችሁ በከሌ ነቢይ በከሌ ነቢይ ተናግሯል። ስለዚህ መቶ ዶላር ብትሰጡ አንድ ሺህ ዶላር ታገኛላችሁ። እና በጣም የሚገርም አይነት ቅዠት ውስጥ ያሉ አገልጋዮችና ቤተ ክርስቲያኖች አሉ። ብልጥግና የሚያሳውር ኃይል አለው እሱን ራሱን እንድንወድ የሚያደርግ ነገር አለው። በትዕቢትና በትምክት ይሞላል። ነፍስን ያበላሻል። የመንግስተ ሰማይን ሩጫ ያሰናክላል እና ራሳችንን በስቃይ እንድንወጋ ያደርጋል። ትክክለኛ አመለካከት ሲኖረን ግን ብልጥግናችንን እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሀሳብ እንድንጠቀምበት እግዚአብሔር አምላካችን ያደርገናል፣ ያስችለናል። እና ድሃ እንድንሆን አይደለም የተጠራ ነው ግን ብልጥግና እግዚአብሔር ቢሰጠን ለእግዚአብሔር ክብር እንድንጠቀምበት በማስተዋል በጥበብ እንድንይዘው እግዚአብሔር አምላካችን እንደሚፈልግ ማሰብ አለብን። ጌታ ይመስገን።